ዩናይትድ ስቴትስ በሰብአዊ እርዳታና ልማት ዘርፍ ለኢትዮጵያ የምታደርገውን ድጋፍ እንደምትቀጥል አምባሳደር ማይክል ሬነር አስታውቀዋል። በተለምዶ በሰብአዊ እርዳታ ዘርፍ የማይሳተፉ ቻይናን የመሳሰሉ ሀገሮችም ተሳትፎ እንዲያደርጉ አበረታታለሁ ብለዋል አምባሳደሩ። እስክንድር ፍሬው ከአዲሱ የአሜሪካ አምባሳደር ማይክል ሬነር ጋር ያደረገውን ቃለምልልስ መነሻ ያደረገው ዘገባ የመጨረሻው ክፍል ነው፣ ዛሬ እነሆ። ዩናይትድ ስቴትስ በሰብአዊ እርዳታና ልማት ዘርፍ በየዓመቱ ለኢትዮጵያ ወደ አንድ ቢሊዮን ዶላር የሚጠጋ ገንዘብ ስታወጣ ቆይታለች። ይህ ደግሞ በዶናልድ ትራምፕ አስተዳደር ዘመንም እንደሚቀጥል ነው አምባሳደር ማይክል ሬይነር ያብራሩት። ዩናይትድ ስቴትስ ለኢትዮጵያና ለኢትዮጵያ ሕዝብ ያላት ቁርጠኝነት ጠንካራ ና የረጅም ጊዜ ነው። ከዚህ አንጻር መሠረታዊ የሆነ ለውጥ አይታየኝም። ከሰብአዊና የልማት እርዳታ አንጻር ያለውን ግንኙነት አንስተሃል። ከሰብአዊ ድጋፍ አንጻር ድጋፍ የሚያስፈልጋቸው ሰዎች እስካሉ ድረስ መደገፋችንን እንቀጥላለን። እኛ በእርግጥ ለኢትዮጵያ ሰብአዊ ድጋፍ ለማድረግ በዓለም የመጀመሪያውን ደረጃ እንይዛለን። በሰብአዊ ድጋፍና በልማት እርዳታ የምናደርገውን አስተዋጽኦ ከደመርከው በዓመት ለኢትዮጵያ የምናወጣው አንድ ቢሊዮን ዶላር ነው። በእርግጥ ከሁለቱም ዐይነት ድጋፎች አንጻር ተስፋ የሚደረገው ምንድን ነው? ከጊዜ በኋላ ድጋፍ የማድረጉ አስፈላጊነት ያበቃል የሚል ነው። እናም የሰብአዊ ድጋፍ ስናደርግ የሰዎቹን አጣዳፊ ፍላጎት ማሟላቱን ብቻ አይደለም የምንመለከተው ከምግብ ከተመጣጣኝ አቅርቦትና ከንጽህና አጠባበቅ አንጻር የዚህን ቀውስ መሠረታዊ ምክንያት በመመልከት የሚቀንስበትን መንገድ በመፈለግ የኢትዮጵያን ሕዝብ የመቋቋም አቅም ለማሳደግም መንገዶችን እናያለን ከጊዜ በኋላ በዚህ አንጻር ድጋፍ ማድረግ እንዳያስፈልገን ማለት ነው። በልማት እርዳታ በኩልም በተመሳሳይ የልማት እርዳታ አጠቃላይ ዓላማ አስፈላጊ የሚሆንበትን ምክንያት አልፎ መሄድ ወይም አስፈላጊነት ማስቀረት ነው። እናም በትምህርት፣ በጤና እንክብካቤ እየጨመሩ የመጡ የግብርና ግብዓቶች ላይ ገንዘብ ስናወጣ ከጊዜ በኋላ ይህንን ገንዘብ የማውጣት አስፈላጊነት ስለሚቀንስና የሚመጣው ለውጥ ራሱን የሚደግፍና ወይም የሚያስቀጥል ስለሚሆን ነው። ፕሬዚዳንት ትራምፕ እንደ አውሮፓውያን አቆጣጠር ለ2018 ያቀረቡት ረቂቅ በጀት የውጭ እርዳታና ድጋፍን የሚቀንስ ነው። ይህ ግን ለኢትዮጵያ በሚደረገው ሰብአዊ እርዳታና የልማት ድጋፍ ላይ የጎላ ለውጥ እንደማያስከትል ነው አምባሳደሩ ያብራሩት። ያ በፕሬዚደንቱ በአስተዳደራቸው በኮንግረሱና በውጭ ጉዳይ መስሪያ ቤት መካከል በቀጠለ ውይይት ነው። የልማት ድጋፎቻችን በተወሰኑ ገጽታዎች ላይ ቅናሽ ልናይ የምንችልባቸው መንገዶች መኖራቸው እውነት ይመስለኛል። ያ በተወሰነ ደረጃ ተፈጥሯዊና ጤናማ ነገር ነው። ልሰጥህ የምችለው ምሳሌ ኤች አይ ቪ ኤድስን ነው። የኤች አይ ቪ ቫይረስ በደማቸው ያሉ ሰዎችን ከመደገፍ አንጻር ከኢትዮጵያ ጋር ከፍተኛ አጋር ነን። ከጊዜ በኋላ ግን ትርጉም ያለው ለውጥ አምጥተናል። በቫይረሱ የሚያዙ ሰዎች ቁጥር ቀንሷል እና ከጊዜ በኋላ ለዚህ ዘርፍ የምንሰጠው ገንዘብ መቀነሱ ተፈጥሯዊና መልካም ነው። ስለዚህ ጤናማና ተፈጥሯዊ ቅናሽ የምናይበት አንዱ መንገድ ነው። በተመሳሳይ ግን በጥቅል ለመናገር በልማትም ሆነ በሰብአዊ እርዳታ ረገድ የምናደርገው ድጋፍ ለረጅም ዓመታት አሁን ባለው ደረጃ ለመቀጠል ቁርጠኞች ነን። ዩናይትድ ስቴትስ ለኢትዮጵያ የምታደርገውን የልማትና የሰብአዊ እርዳታ ድጋፍ አጠናክራ የምትቀጥለው ውጤት እየመጣ በመሆኑ ጭምር መሆኑን አምባሳደሩ ተናግረዋል። የትምህርትና የጤና ተደራሽነትን ከማስፋት፣ የግብርና ውጤትን ከማሻሻል፣ ከኢኮኖሚ እድገት አንጻር ውጤቶች መታየታቸውን መገኘታቸውን ያብራሩት በድርቅ ምክንያት የተከሰተው የሰብአዊ እርዳታ ፍላጎት ግን አሁንም ባለበት መቀጠሉን ጠቁመዋል። በእርግጥ የሚያሳዝን ሁኔታ ለሦስተኛ ዓመት በተከታታይ የተከሰተ ድርቅ ነው ያለው። ለቀጣዩ ወር ትንበያ የሚያሳየውም በተለይም በደቡብና በደቡብ ምሥራቅ የአገሪቱ አካባቢዎች ከአየር ንብረት ጋር የተያያዙ ተጨማሪ ፈተናዎች እንደሚኖሩ ነው። የዩናይትድ ስቴትስ መንግሥት ኢትዮጵያውያን የሚያስፈልጋቸውን የምግብና የንጽሕና አገልግሎት ሳያገኙ እንዳይቀሩ የሚያስችላቸውን ሰብአዊ ድጋፍ ለመስጠት ያለማወላወል ቁርጠኛ ናት። ነገር ግን በአሁኑ ሁኔታ በጣም ተረብሸናል። ሌሎች ለጋሾችም እንደ ዩናይትድ ስቴትስ ሁሉ የተቻላቸውን ድጋፍ እንዲያደርጉ እንደሚያበረታቱም አምባሳደሩ ገልጸዋል። በተለይም በለጋሾችና በመንግስት መካከል እንደዚሁም በለጋሾች በራሳቸው መካከል ያለውን ቅንጅት ለመመልከት ከአንድ ሳምንት በፊት ሶማሌ ክልል ነበርኩ። በዚያ በርካታ ጥሩ ስራዎች እየተሰሩ ነው። ነገር ግን ፈተናው ሰፊ መሆኑን የእርዳታ ፍላጎቱም እንዳለ መሆኑ ግልጽ ነው። ሌሎች ለጋሾችም ያንን ለመደገፍ እንዲችሉ ሰፊ ፍላጎት አለ። በተለምዶ በዚህ የሰብዓዊ እርዳታ የማይሳተፉ ለጋሾችም የበለጠ መሳተፍ እንደሚችሉ አስባለሁ። በሌሎች የኢትዮጵያ ልማትና ሕይወት ዘርፎች በእጅጉ እየተሳተፉ ያሉ የሰላጤውን ሀገራት እንደዚሁም ቻይናን የመሳሰሉ ለጋሾች አሉ። ሁሉም ለጋሾች በዚህ አስፈላጊና አሳማኝ ዘርፍ ለኢትዮጵያ ሕዝብ የሚችሉትን ሁሉ እያደረጉ እንደሆኑ እንዲመለከቱ አበረታታለሁ። በኢትዮጵያ አዲሱ የዩናይትድ ስቴትስ አምባሳደር ማይክል ሬይነር በዚህ ኃላፊነታቸው ባደረጉት የመጀመሪያ ቃለ ምልልስ በሌሎች ልዩ ልዩ ጉዳዮች ላይ ለተነሱ ጥያቄዎችም ምላሽ መስጠታቸው ይታወሳል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።